ሰላም ለእናንተ ይሁን፣ ጋቢና ጀመረ። ከአሜሪካ ድምፅ የዓለም ሀገራት መሪዎች የአሳሳቢውን የአየር ንብረት ለውጥ በተመለከተ መፍትሄዎችን ለመዘየድ አዘርባይጃን ባኩ ላይ እየመከሩ ይገኛሉ። በየዓመቱ በተባበሩት መንግሥታት ድርጅት ስር የሚካሄደው ጉባኤ ወጣቶችን ጨምሮ ለዓለም አቀፍ መላና መልካም ተሞክሮዎች የተጉ ባለሙያዎችና አመራሮችም ይሳተፉበታል። ስለ ጉባኤው ፋይዳ እንዲሁም ተግዳሮቶች በምሽቱ ከወጣቶች ጋር እንነጋግራለን በአካባቢያቸው የተደቀኑ የአየር ንብረት ለውጥ የፈጠራቸውን ችግሮች ለመግታት የተለያዩ ፈጠራዎችን ይዘው ብቅ ካሉ ወጣቶችም ጋር እንተዋውቃለን፣ ተያዥ ሀሳቦችንም እናነሳለን። እንደምናምሽታችኋል፣ እንደምንውላችኋል፣ አድማጮቻችንና ተመልካቾቻችን ሳስተናግዳችሁ፣ የማመሻው ሀብታሙ ስዩም ነኝ። ንጉሥ ታምሬ ደግሞ በቅንብሩ አብሮን ያመሻል። ወደ ቀዳሚው መሰናዶ እንሻገር። ከቀዳሚው እንግዳችን ጋር እንተዋወቃለን። እስከዳር አውግቸው ይባላል። የስርዓተ ምድር ፍትህ ኢትዮጵያ ተቋም ዋና ኃላፊ ነው። የአካባቢ ጥበቃን ሰፋ ሲልም ዓለም አቀፍ የአየር ንብረት ለውጥን በተመለከተ ሊተገበሩ የሚገቡ የህግ ተሳትፎዎች አማካሪ ተቋም ነው እሱ የሚያስተዳድረው ተቋም። ተቋሙ በጉዳዩ ላይ የወጣቶች ንቃተ ሊናን የሚያዳብሩ የተለያዩ መርሃ ግብሮችንም ዘርግተዋል። ስለ ተቋሙ ዋነኛ ትኩረት ከሚያስረዳበት ይህንና የእስከዳር ቆይታ ይጀምራል። ዋና ትኩረቱ የአካባቢ ጥበቃ መብት የሚባለው ነገር በአግባቡ በህብረተሰቡ ዘንድ እንዲታወቅ ማድረግ ነው። በሀገር አቀፍ ደረጃ በምንሰራው ስራ ከሀገር አቀፍ ስራችንን ደግሞ ከዓለም አቀፍ ሁኔታው ጋር ደግሞ አገናኝተን የምንሰራው በተለይ ደግሞ የአየር ንብረት ለውጥ ፍትህ ስራ አለ። እነዚህ ስራዎች ላይ በዋናነት እንግዲህ እንደ ሀገራችንም ህዝብ ማጆሪቲነታቸው ወጣቶች ላይ ትኩረት አድርገን ብዙ እንቅስቃሴዎችን እናደርጋለን። ከመሰረታዊ ከሆነው የግንዛቤ ማስጨበጫ ስራ ጀምሮ እስከተለያዩ የአቅም ግንባታ ስልጠናዎችን እንዲሁም ደግሞ በሀገር ውስጥም በዓለም አቀፍ ደረጃም ባሉ የአካባቢ ጥበቃና የአየር ንብረት ለውጥ ድርድሮች ሂደቶች ላይ ወጣቶች መረጃው ኖሯቸው ኢንፎርምድ የሆነ የነቃ ተሳትፎ እንዲያደርጉ ጥረቶችን እናደርጋለን። እንግዲህ ብዙ ጊዜ ፍትህ ሲባል እኛ ከወንጀል ከፍትሃ ብሔር ከተለያዩ ጉዳዮች ጋር የተያያዘውን መደበኛ የፍትህ ጥያቄን የምናስበው እና ስነ ምህዳርና ፍትህ በምን ሁኔታ ተገናኙ? አካባቢ ጥበቃ ፍትህ ስንል እንግዲህ ይሄ ተፈጥሮ አካባቢያችን እንደሚታወቀው ለእያንዳንዱ ለህይወት ለሚያስፈልጉን ግብዓቶች ሁሉ ምንጭ ነው። ቤዚክሊ የሰው ልጅ ለሚተነፍሰው አየር፣ ለሚበራው ምግብ፣ ኢኮኖሚያችንን ለምናንቀሳቀስበት ገንዘብ፣ ስራ ለምንሰራበት ነገር ሁሉ ምንጩ ይሄ ተፈጥሮ አካባቢ ወይም ናቹራል ኤንቫይሮንመንት የምንለው ነው። ይሄ ተፈጥሮ አካባቢ እንግዲህ ይህን ሁሉ ነገር ሲሰጠን ብዙ የሆነ ጥቅሞች አሉት ማለት ነው። እነዚህን ጥቅሞች ደግሞ እያገኘ የሰው ልጅ እንዲቀጥል የተወሰኑ ኃላፊነቶች አሉ ይህንን አካባቢ የመጠበቅ። ስለዚህ የፍትህ አንግሉ እንግዲህ የፍትህ ጉዳዩ የሚመጣው እዚህ ጋር። አሁን ባለው ነባራዊ ሁኔታ በሀገራችን ይሁን ባለማቀፍ ያለው ሁኔታ ስንመለከት፣ ቅድም በጠቀስኩት መልኩ የአካባቢን ትሩፋቶች የኤንቫይሮንመንቱን ቤነፊት የሚያገኙት አካላት በአንድ በኩል እናገኛቸዋለን በህብረተሰቡ ዘንድ ይህንን ደግሞ አካባቢ የመጠበቅ ኃላፊነት ወይ ደግሞ ወጪውንም በገንዘብ የሚገመተውንም ሊሆን ይችላል በስራ የሚገመተውን ኃላፊነት የሚወጣው ደግሞ ያ ጥቅሙን የሚያገኘው አካል ሳይሆን ቀርቶ የምናገኝበት ሁኔታ አለ። ያ የአካባቢ ፍትሃዊነትን ወይም ደግሞ ኢንቫይሮንመንታል ኢንጀስቲስ የሚልንለውን ነገር ይገልጽልናል። በዚህ ይሄ እንዲስተካከል ምን ያስፈልጋል ማለት ነው፣ በተለይ በህግና በስርዓት የተደገፈ እያንዳንዱ የአካባቢ ጥቅምን ኢንጆይ የሚያደርግ ወይም ደግሞ የአካባቢ ጥቅም ትሩፋቶችን የሚጠቀሙ አካላት ተገቢውን የሆነ ኃላፊነት ያንን አካባቢ ለመጠበቅ ሊወጡ ይገባል የሚለውን ነገር ተግባራዊ የሚያደርግ ህግ፣ አሰራር እንዲሁም ግንዛቤ ያስፈልጋል ማለት ነው። እኔ እናንተ ይህንን ቃለ ምልልስ በምናደርግበት ሰዓት ላይ የዓለም ሀገራት በአዘርባይጃን ተገናኝተው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ላይ እየተሳተፉ ይገኛሉ። የተለያዩ ሀሳቦች የሚንሸራሸሩበታል ተብሎ ይጠበቃል። እንዲህ ያሉ ዓለም አቀፍ ጉባኤዎች ያላቸው ፋይዳ ምን ያክል ነው? አፍሪካውያን ወጣቶች እናንተን የመሰሉ ደግሞ ኢትዮጵያን በአካባቢ ጥበቃ፣ በስነ ምህዳር ዙሪያ ለሚንቀሳቀሱ ወጣቶችስ ያላቸው ትርጉም ምን ያክል ነው? ይሄ የዓለም አቀፍ ስምምነት እንግዲህ የራሱ የሆኑ ብዙ ጥቅሞች አሉት። ጥቅሞቹ ላይ መጣባቸዋለሁ፣ ግን መጀመሪያ ሊሰመርበት የሚገባው ነገር የአየር ንብረት ለውጥ አሳሳቢነቱን የሚመጥን ውጤት ያመጣ የድርድር ሂደት አይደለም። ምክንያቱም እንደምታውቀው እንግዲህ ኮፕ 29 ስንል አሁን ኦልሞስት ለሰላሳ ዓመት እና እዛ አካባቢ የዓለም ሀገራት ስቲል ውይይት ላይ ነው ያሉት ተጨባጭ የሆኑ እርምጃዎችን የወሰዱባቸውን ሁኔታዎች ስንመለከት በጣም ውስን ሆነው እናገኛቸዋለን። ስለዚህ ይሄ የዓለም አቀፍ ስምምነት በዚህ መልኩ ውስንነት አለው። ምክንያቱም መጀመሪያውኑ ሆኑ ፈተዋለው ያለውን ችግር ሳይፈታ በጣም ረጅም ጊዜ ስቲል በድርድር ላይ መሆኑ አብዛኛው ነገር ይህንን ስንል ግን የራሱ ይሄ ድርድር ሂደት የራሱ ያመጣቸው ጥቅሞች የሉም ማለት አይደለም። የኮፕ ፕሮሰስ ስንመለከተው በፊት መጀመሪያ ላይ ከነበረው ከኪዮቶ ፕሮቶኮል በፈረንጆቹ አቆጣጠር በ1997 የነበረው የአደጉ ሀገሮች የልቀት መጠናቸውን የካርቦን ወይም የሙቀት አማቂ ጋዞች ልቀት መጠናቸውን እንዲወስኑ አትሊስት ፍሬምወርኩን ያስቀመጠ ስምምነት ከተደረገበት ከኪዮቶ ጀምሮ ከዛ በየጊዜው ደግሞ የአዳፕቴሽን ፋይናንስ የሚቲጌሽን ፋይናንስ ካደጉ ሀገሮች ወደ ማደግ ላይ ወዳሉ ሀገሮች የሚሄዱበትን መንገድ የተወሰኑ ስምምነቶች የተደረጉበት አጌን ውጤታማነቱና የስምምነቱ አተገባበር ላይ ብዙ ስምምነቶች ቢኖሩ እነዛን ውጤቶች ያመጣ ነበረ። በቅርቡም የተደረጉትን የኮፕ 27 28ን ስንመለከት ደግሞ ይሄ ሎሴን ዳሜጅ የምንለው ፈንድ ወይ ደግሞ ኦልሬዲ በአየር ንብረት ለውጥ ምክንያት ለደረሱ ጉዳት ካሳ ምንጭ የሚሆን ፈንድ የተቋቋመበት እና ለዛም ፈንድ ወይም እዛ ቋት ውስጥ የተወሰኑ ሀገራት የተወሰነ ገንዘብ ኮሚቴ ያደረጉበትን ሁኔታ እንመለከታለን። እንግዲህ ይህንን ሁሉ ነገር ስንመለከት በተለይ ከወጣቶች አንጻር ሚናው ምንድን ነው የሚለውን ነገር ስናይ የአየር ንብረት ለውጥ በዋናነት እንደሚታወቀው ኦልሬዲ አሁን የምናያቸው ትልልቅ ጉዳቶች እያደረሰ ግን አሁንም እርምጃ ካልወሰድን ደግሞ በጣም የሚያሳስበው ደግሞ የወደፊቱ የወደፊቱ ስንል ደግሞ አሁን ያለው ወጣት ነገ ቤተሰብ መስርቶ ሀገር ተረክቦ የሚመራበት ወቅት ላይ እቺ ምድር ሕይወትን መደገፍ የምትችልበትን አቅም ነው የአየር ንብረት ለውጥ የዓለም ሙቀት መጨመር እያዛባ የሚመጣው ማለት ነው። ስለዚህ በጉዳዩ ባለቤትነት ደረጃ ወጣቶች የመጀመሪያ ጉዳዩ ባለቤቶች ሊሆኑ ይገባል። ስለዚህ መጀመሪያ ችግሩን ራሱ ምንድን ነው ችግሩ፣ እኛን እንዴት አፌክት ያደርግናል የሚለውን ተረድተው ወጣቶች በአግባቡ ተሳትፎ እያደረጉ ከመጡና ኦፍኮርስ ደግሞ ይህንን ተሳትፏቸውን ደግሞ የሚፈቅድ እና የሚያስችል የስምምነትና የድርድር ሂደት ያስፈልጋል። ለምንድን ይመስልሃል እነዚህ ጉባኤዎች ከአንድ ሳምንት ከሁለት ሳምንት ጉባኤነት ዘለው ሁሉም ሀገራት የሚስማሙባቸው ህግና ደንቦች መሆን ያልቻሉ በዓለም አቀፍ ደረጃ ላይ ያለው የአየር ንብረት ለውጥ ስጋትና ማሳያ አደጋዎች በተለይ በምስራቅ አፍሪካ እንዲሁም በአፍሪካ የተለያዩ ቀጠናዎች ውስጥ በበርካቶች ሕይወት ላይ የፈጠሩት ጫና ይታያል በየቀኑ። ነገር ግን ሀገራት ወደ አንድ ሊስማሙ ያልቻሉበት ነገር ምንድን ነው ብለህ ታስባለህ? እንዲስማሙ ለመጪው ትውልድ የሚተርፍ ቁም ነገር እንዲሰሩ ምን መደረግ አለበት? በመጀመሪያውን ፓርት ለምንድን ነው ውጤታማነት ውስን የሆነው በሚለው መልኩ ለመመለስ የመጀመሪያው የዓለም አቀፍ የአየር ንብረት ለውጥ ድርድሩ የሚካሄደው በመንግስታት መካከል ነው። የዓለም አቀፍ ህግ ነው ክሬት ለማድረግ የሚሞከረው። የዓለም አቀፍ ህግ ደግሞ እንደሚታወቀው የራሱ የሆኑ ብዙ ጥቅሞች እና አድቫንቴጆች ቢኖሩትም የራሱ ውስንነቶች አሉ። ምክንያቱም ህግ ስንል እንግዲህ በጽንሰ ሀሳብ ደረጃ አንድ አስገዳጅ የሆነ መመሪያን አስገዳጅ የሆነ ባህሪን ሊያስተካክል የሚችል መመሪያ ነው ብለን ነው የምናስበው። አንድ ነገር ደግሞ አስገዳጅ እንዲሆን በዛ ህግ ሊገዙ የሚጠበቅባቸው አካላትም በምርጫቸውና በፈቃዳቸው ያንን ካላደረጉ እርምጃ የሚወስድ ወይ ደግሞ ይሄ ቅጣት የምንለው ሳንክሽን የምንለው ኤሌመንት ያስፈልገዋል። ኢንተርናሽናል ወይ ዓለም አቀፍ ህግ ላይ ስንመጣ ያንን ማድረግ የሚችል ተቋማዊ ስርዓት የለንም እንደምታውቀው። ሁሉም ሀገር የራሱ ሉዓላዊ ነፃነት አለው። ስለዚህ ሀገራት የሚወስኗቸውን ውሳኔዎች በራሳቸው ፈቃደኝነት ላይ ነው የሚመሰረተው ተግባራዊ እንዲያደርጉት ማለት ነው። የድርድር ሂደቱም ላይ እንግዲህ የራሱ የሆኑ ብዙ ውስንነቶች አሉ። ለምሳሌ እኛ እንደ ኢኮጀስቲስ ኢትዮጵያ ወይ ደግሞ እንደ ኦብዘርቨር ነው በዚህ ሂደት ላይ የምንሳተፈው፣ ሀሳቦችን እናነሳለን። እኛ የምናነሳቸውን ሀሳቦች ግን ካውንተር የሚያደርጉ እኛ ስልህ እንግዲህ እንደ ኢትዮጵያ ውስጥ እንዳለ መንግስት ያልሆነ ተቋም ብቻ ሳይሆን ዓለም ላይ ያሉ ብዙ እኛም አባል የሆንባቸው ጠንካራ የመንግስት ያልሆኑ ወይም የሲቪል ሶሳይቲ ጥምረቶች አሉ። እነዛ ጥምረቶች በጣም በመረጃ አጠናክረው ሳይንሱን አሳይተው የሚያቀርቧቸው የውሳኔ ሀሳቦች ምናልባት ከኢንዱስትሪ በሚመጣ ኢንፍሉዌንስ በቀላሉ ኳሽ ተደርገው መንግስት ወይ ደግሞ የየሀገሩ ውሳኔ ሰጪ ጋር ከነሱ ይልቅ የነዛ የኢንዱስትሪ ኢንፍሉዌንስ በጣም ከባድ ተጽዕኖ መፍጠር ይችላል። የአየር ንብረት ለውጥ ደግሞ ለመፍትሄው እንደምታውቀው አንዱ መሰረታዊ የሚያስፈልገው ነገር ከነዚህ ከነዳጅ መሰረት ካደረገ ኢኮኖሚ ትንሽ አማራጮችን ማየት ይጠይቃል። ስለዚህ የኢኮኖሚካል ስትራክቸሩም ላይ ዲማንድ የሚያደርገውን ለውጥ ለማምጣት የሚፈቅድ የኢንዱስትሪ የምንለው የኮርፖሬሽን ኢንተረስት በጣም ውስንነት ነው ያለ። ምክንያቱም ስታተስ ኮን ሜንቴን ማድረግ ይፈልጋል ፕሮፊት እያደረገ ያለው አካል በዚህ ስስተም ያ ደግሞ አካል እንዳልኩት ከውሳኔ ሰጪዎቹ ጋር የራሱ በጣም የተቀራረበ ተጽዕኖ የመፍጠር አቅም አላቸው። ስለ እነዚህ ሁሉ ነገሮች በጣም እንትኑን ውስን ያረጉታል። የእናንተም ተቋም የመሰሉ አፍሪካ ውስጥ መሰረት ያደረጉ ወጣቶች ላይ እያነጣጠሩ ተቋማት ሁኔታዎችን ለመቀየር ያደረጉት ያለ ጥረት ቀጣይ ነው ብዬ አስባለሁ። በእናንተ ተቋም በኩል የወደፊቱ ህልማችሁ የወደፊቱ አላማችሁ ምንድን ነው? የወደፊቱ ዓላማችን እንግዲህ አሁን እኔ ለምሳሌ በግሌ ካለው ነገር ብጀምርልን የዓለም አቀፍ የአየር ንብረት ለውጥን የመሰሉ ሌሎች የክላይሜት ብቻ ሳይሆን ሌሎች መልቲላተራል ኢንቫይሮንመንታል ፕሮሰሶች አሉ፣ ሀገራት እንዲስማሙባቸው የሚጠበቁ እነሱ ላይ ለመሳተፍ እዛ ጋር ተሰሚነት ያለ የምናገኝበትን አቅም ለማግኘት በጣም ብዙ ቻሌንጆች ብዙ ደረጃዎችንም ማለፍ ይጠይቃል። አንዳንዴ ነዛ ነገሮች በእርግጥ አሁን በጊዜ ሂደት እየተሻሻሉ ነው፣ ግን አሁን የኔን የግል ምሳሌ ብነግርህ ለምሳሌ ያው እንደ ወጣት አድሬስ እያደረከኝ ነው፣ ግን እኔ ይህንን ድርጅት ሳቋቁምና ስራውን ስጀምር ወጣት ነበርኩኝ። ግን ከእንግዲህ ይሄ ፕሮሰስ ላይ ቅድም እንዳልኩ ኢንፍሉዌንሻል ለመሆን የሚፈጀው ጊዜ የኔን ከወጣትነት ወደ ጎልማሳነት እድሜ ለምሳሌ አሸጋግሮኛል፣ በዚህ ሂደት ማለት ነው። ስለዚህ አሁንም ደግሞ ከኔ በኋላ ያሉ ወጣቶች በእርግጥ በአየር ንብረት ለውጥ ድርድሩ ሚሆን በሌሎች የኢንቫይሮንመንታል አግሪመንት ፕሮሰሶች ውስጥ እንዲሳተፉ የቀለለ መንገድ እንዲኖር እኔም መሰልም ከኔ በላይ ያሉትም አካላት ብዙ ነገሮችን ለማሻሻል የሚሞከሩ ነገሮች አሉ። ግን በቂ አይደለም። አሁንም ቢሆን በተለይ ከአፍሪካ ከኢትዮጵያ ያሉ ወጣቶች የሚወከሉበትን ሁኔታ ስንመለከት በነዚህ ፕላትፎርሞች ላይ በጣም ውስን ውክልና ኖሯቸው እናገኛለን። ስለዚህ ይህንን ነገር የሚያሻሽል ድጋፍ፣ ይህንን ነገር የሚያሻሽል ዓለም አቀፍ አሰራር ያስፈልጋል። እንደ ኢኮጀስቲስ ኢትዮጵያ ይህንን ለማገዝ እንግዲህ በጣም በብርቱ አስፍት ወጣቶች ላይ በጣም እየሰራ ነው። ወጣቶች ላይ ትኩረት ካደረገው ስራችን ባለፈ ደግሞ እንደ ሀገር ኢትዮጵያ እንደ ሀጉር አፍሪካ ደግሞ የታዳጊ ሀገሮች ድምፅ እና የእነሱ ጉዳይ በአግባቡ በእነዚህ ዓለም አቀፍ መድረኮች እንዲሰማ የተለያዩ የአቅም ግንባታ ስራዎችን ለተደራዳሪዎች፣ እኛን ወክለው ለሚደራደሩ የመንግስት አካላት ለተደራዳሪዎቹ በተቻለን አቅም ፕሮቫይድ ማድረግ እንሞክራለን። ለምሳሌ ከኮፕ ሀያ ዘጠኝ በፊት የእኛን ሀገር የአየር ንብረት ለውጥ ድርድር ከሚመራው ከሚኒስትሪ ኦፍ ፕላኒንግ ኤንድ ዴቨሎፕመንት ጋር በመሆን የሚሄደውን ዴሊጌሽን የኔጎሽሽን ትሬኒንግ ኢኮጀስቲስ ኢትዮጵያ ከሌሎች ተባባሪ ድርጅቶች ጋር ሆኖ ሰጥቷል። ስርዓተ ምህዳር ፍትህ ኢትዮጵያ የተሰኘው ተቋም ኃላፊ እስክዳር አውግቸው ጋር ነው ቆየት ያልነው፣ ለተወሰኑ ደቂቃዎች። በመቀጠል ደግሞ ከሌላ ወጣት ጋር እናስተዋውቃቸዋለን። ህሊና ተክሉ ትባላለች። የግብርና ዘር ኳሶች ወይም ሲድበውል ኢትዮጵያ መስራች ናት። ህሊና ሲድበውል አርሶ አደሮች እህል በሚዘሩበት ወቅት የሚያባክኗቸውን ዘሮች ለመቆጣጠር እንዲሁም ዘሩ ምርታማነቱ እንዲጨምር የሚያደርግ መንገድ መሆኑን ህሊና ታስረዳለች። ከዚህ ቀደም በሁለት ዓለም አቀፍ የአየር ንብረት ጉባኤዎች ላይ ተሳታፊ ነበረች። ስለ ተሞክሮዎቿና ተያያዥ ጉዳዮች ከኤደን ገረሞ ጋር ቆይታ አድርጋለች። ወደ መሰናዱ እናመራለን። እኔ ስሜ ህሊና ተኩሉ ይባላል። በሙያዬ አርክቴክት ነኝ። ሞስትሊ ላይክ ኢንቴሪየር ዲዛይን በተለይ ደግሞ ፈርኒቸር ላይ ነው የምሰራው እና ሰስተነብል አርክቴክቸር የሚባልም አለ ወይ በክላይሜት ቼንጅ እሱ ላይም ነው አርኪቴክቸሩን ያጠናውት። ከዛም ውጪ በሳውት አፍሪካ ሬጀንት ቢዝነስ ስኩል የሚባል አለ እና ሀየር ሰርቲፊኬት ኢንተርፕርነርሽፕም ከዛ አለኝ ኤንድ አይ ሀቭ አይም ማንዴላ ዋሽንግተን ፌሎ ነኝ በየሊ ፕሮግራም ራት ፍሮም ፐርዱ ዩኒቨርሲቲ ነበርኩኝ ኢንዲያና ዩኤስኤ ውስጥ እና ኢቨን እዛ ሁኜ የራሱ ሳሀላብ ኢኖቬሽን አዋርድ የሚባለውን አዋርድ ራሱ በፕሮዳክት የወሰድኩት ነገር ነው። የምሰራው ስራ ፕሮዳክቱ በአንድ ኮፍያ ውስጥ ብዙ አይነት ሰው የሚባለው አይነት ሰውንሽ። በድጋሚ እንግዲህ ስላገኘሁሽ ደስ ብሎኛል። እስቲ ይህን ሁሉ ሽልማቶች ስላገኘሽበት እንዲሁም ደግሞ ከአካባቢያዊ ንብረት ጋር እንዲሁም ከአየር ንብረት ጋር በተያያዘ የምትሰሪው ከግብርና ምናምን ጋር የተያያዘ የምትሰሪው ስራ አለ እና ስለ ስራሽ ጥቂት ነገሮች ንገሪ። እኔ በአየር ንብረት ላይ በሁለት ዳይሬክሽኖች ነው የምሰራው። ሁለት ካምፓኒ ኖራን የማደርገው ማለት ነው። የመጀመሪያው ሲድ ቦልስ ኢትዮጵያ ይባላል። እሱ ላይ ቅድም እንዳልኩት የኢንዲያና ፐርድ ዩኒቨርሲቲ ራሱ ኢኖቬሽን አዋርድ ያሸነፍኩበት ፈጠራ ስራ ነው። ማለት የድሮን ቴክኖሎጂ አምጥቶ አሁን ማስተካከል አይነት ነገር ነው። ሶን የምሰራው ብይ ነው። በልጅነት በጭቃ ብይ የምንሰራው ነገር አለ ወይም ሚትቦል የእሱ ሳይዝ ነው እና በተለያዩ አፈሮችና የተለያዩ ኮምፖስቶቹ ነው ዘሩን፣ ነው ውስጥ የምናደርገው ማለት ነው። የኛ ላይ አሁን አየር ንብረት ላይ በግብርና አግሪካልቸር ላይ እና ፉድ ሲኪሪቲ የምንለው ነገር ላይ እና በባዮዳይቨርሲቲ ወይም ብዛ ሀብት የሚባለው ላይ እሱ ላይ ነው የምንሰራው ማለት ነው እና ፕሮዳክቱ አንደኛ ምንድን ነው ዘሩን ይጠብቀዋል ብዙ ጊዜ እንደዚህ ግብርና ላይ ምን ላይ የማይታይ ብዙ ዘሮች የሚጠፉበት ነገር አለ። አንዳንድ ሀምሳ ፐርሰንቱ ራሱ በንፋስ በትላትሎች በኢንሴክት በወፍ በተለያዩ ነገሮች ይበላል እና አንደኛ እሱን እኛ እንደብቀዋለን። ከዛም ውጭ ደግሞ የኛ በዛ ሀብት ወይም ባዮዳይቨርሲቲ የምንለው ላይ ምንድን ነው፣ በፕሌን እና በድሮን ሰው የማይደርስባቸው ሸለቋማ ተራራማ ቦታዎች አሉ። በተለይ እንደ ኢትዮጵያ አይነት በጣም ማውንቴነስ የሆነ አገሮች አሉ እና እሱ ላይ ምንድን ነው የምናደርገው በድሮን የዛፍ ለምሳሌ ዋንዛ ዛፍ ሊሆን ይችላል። እሱን በፕሌኖ ኦቨር ድሮን ሰው የማይደርስበት ጋር ዛ ድሮፕ እናደረገው እና እንዳልኩሽ በዝናብ ወቅት ሲሆን ደግሞ ራሱን ራሱን ስለሚሸረሽር ክራክ እያደረገ እኛ ቴክኬር ሳናደረገው ወይም እኛ ሳንንከባከበው በረሃማ የነበረውን ቦታ ወደ ሪፎርስ የማድረግ ፖቴንሻል ያለው ፕሮዳክት ነው። እኛ ይዘን የመጣ ነው ማለት ነው። ስለ ሁለተኛው ድርጅትሽ ደግሞ ጥቂት በይኝ። አድቮኬት ነኝ ለክላይሜት ቼንጅ፣ እና እነሱ ላይ ስሰራ ምን አየሁኝ? አንደኛ ወጣቱ ብዙም እየመጣ አይደለም። በተለይ ግብርና የሚባለው ነገር ላይ ራሱ ሊብራንድ መደረግ ያለባቸው ነገሮች አሉና ሞር ደግሞ ፎከስ ማድረግ የምፈልገው እኔ ወጣቶችና ሴቶች ላይ ነው። ወጣቶችን በተለይ በቴክኖሎጂና በአርት ነው የሚይዘው እና ሶ ሁለተኛው ካምፓኒ ክሬት ያደረጉት ኢትዮፕያን ወመን ን ዩዝ ክላይሜት አሴምብሊ ብዬ ክሬት አድርጌ አርትን እንደ ካታሊስት ወይም እንደ ሚዲየም ተጠቅመን እሱን ወደ ህብረተሰቡ በአየር ንብረት ላይ እንዲያወሩ አርቲስቶች፣ የተለያዩ ኢንፍሉዌንሻል የሆኑ ሰዎች በጣም ብዙ አሉ። በአርት እና የእነሱን ራሱ ድምፅ ተጠቅሞ ስለ አየር ንብረት የሚሉትን ነገሮች ነው የምንሰራው። ፕሪኮፕ እናዘጋጃለን። የተለያዩ ኢቨንቶችም ደግሞ ከአርት ውጪም። በፖሊሲ ዲያሎግ ላይ በኮፕ ላይ አሁን ለምሳሌ የወጣቱን የኢትዮጵያን ድምፅ ለማሰማት ምናምን የሚባሉ ነገሮች ላይም ያኛው ካምፓኒ ይሰራዋል ማለት ነው። እሺ እንግዲህ እንደነገርሽኝ ከፈረንጆቹ ወይም ከጎርጎሮሳውያን ሁለት ሺህ አስራ ስድስት ጀምሮ በኮፕ የተለያዩ ጉባኤዎች ላይ ተሳትፈሻል እና ብዙ ጊዜ እነዚህ ጉባኤዎች ይወቀሳሉ ምንድን ነው የሚወራውን ያክል ወይም ደግሞ ዓላማ አጀንዳ የሚያዘውን ያክል ውጤታማ አይደሉም ይባላሉ እና ይሄ በአንቺ አይን ምን ያክል እውነት ነው? እኔ አሁን የግብጽ ሁለት ሺ ሀያ ሁለት እና ሀያ ሶስት የዱባዩን ነበር የሄድኩት እና ከመሄድሽ በፊት ብዙ ነገር ትሰሚያለሽ። ላይ ግላመረስ አድርገው ነው የሚያወሩት ኮፕን። በቃ ሁሉ ነገር የሚስተካከልበት ሁሉ ነገር የሚሳካበት ምናምን ነገር ነው የሚመስሉሽ። ኮፕ ላይ ግን ኢን ሪያሊቲ እዛ ስቴጂ ምንድን ነው ይህ ሁሉ የዓለም ሀገር አንድ ድምፅ ማሰማት ማለት ቀላል ነገር አይደለም። አንድ ሁኖ መውጣት ማለት ቀላል አለ። ሁሉም የተለያየ አጀንዳ አለው። ጀስት አሁን ምንድን ነው በየአምስት ዓመት አንድ እየመጣን ኢንተርቬንሽን መስራት ነው። አሁን ግሎባል ስቶክ ቴክ ላይ ነን ያለነው። የመጀመሪያውን ዱባይ ነበር ያደረግነው። ከዛ በኋላ ደግሞ የዛሬ አምስት ዓመት በኋላ እንደ ኢንተርቬንሽን ይቀጥላል ማለት ነው። ስለዚህ ኮፕ ሁሉንም ማምጣት አስቸጋሪም ቢሆን ግን መንገድ አግኝቶ ስራውን መገምገም ማለት ነው። በየአምስት ዓመት አሁን ኢትዮጵያም ሁለት ሺህ ሀያ አምስት ላይ አብዴትድ የሆነ ኢንዲሲያችን እናስገባለን። ይሄ ግሪን ሌገሲ ምናምን የምትያቸው እንዳለ በዛ ውስጥ የመጡ ነገሮች ናቸው። እንድትሰሪበት በቃ መንገዱን የሆነ ያሳይሻል ወይ ከፈት ያደርጉታል ወይ ጀማሪ ነገር እንዲሆን ያደረግሻል ማለት ነው። ከዛ ውጭ ትንሽ ለውጥ እያየውበት ያለውት ወጣት ላይ ነው። አፍሪካ ላይ ትንሽ ይቀረናል፣ ላይክ የወጣት ፕሬዘንቴሽን የሚባለው ነገር የውመን ፕሬዘንቴሽን በጣም ይቀራል ማለት ይቻላል። በበቂ ሁኔታ ለአየር ንብረት ለውጥ ላይ እየተሰራ ነው ብለሽ ታስቢያለሽ? አዎ። ብዙዎች በተለይ ከግሪን ሌጋሲ ላይ ትልቅ ለውጥ እየመጣ ነው ይላሉ። ግን አንቺ በራስሽ እንደዛ ብለሽ ታምኛለሽ? አዎ፣ አሁን ለውጥ አለ። የግሪን ሌጋሲን ኤግዛምፕል የሰጠውሽ ምንድን ነው? አሁን የዛ ላይ ከእሱ ሙቭመንት በፊት ሰው ስለመትከል ስለ ኢንቫይሮንመንት ምናም ብዙ ማዌር አልነበረ ግን እንደዚህ በትልቁ በመንግስት ደረጃ በሚባለው እንደዚህ አዋርነስ ክሬሽን መፈጠሩ እንደ ግሪን ሌጋሲ አይነት ሙቭመንት መኖሩ ብዙ ነገሮች እየተሰሩ ነው አዋርነስ ክሬሽን የተደረገ ነው ግን በቂ ነው ወይ በቂ አይደለም እንዴት ነው በቂ ማድረግ የምንችለው የሚለውን እሱም መንግስት ኤንጂኦ ሲኤችሶ ፕራይቬት ሴክተሩ ወጣቱ ሁሉም አንድ ላይ ዊኒቱ ፊግር አውት እንዴት መስራት አለብን የሚለው በጣም ነው የማመሰግነው ህሊና ስለሰጠ ስለነበርን ቆይታ አብስቻ አመሰግናለሁ። እሺ እኔም በጣም አመሰግናለኝ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብዛኛው የኢኮኖሚዋ ከከርሰ ምድር በሚወጣ ኃይል ላይ የተመሠረተው የአዘርባጃን ዋና ከተማ ባኩ ውስጥ በዚህ ሳምንት መግቢያ ላይ በተጀመረው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ዓለም አቀፍ መሪዎች የበካይ ጋዞች ልቀትን ቁጥጥር ማድረግ የሚያስችል እርምጃ እንዲወስዱ እየተጠየቀ ነው። ስመኝሽ ቆየ የጉባኤውን ይዘት በተመለከተ ያሰናዳቸው ዘገባ በመቀጠል ይቀርባል። 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ንግግር ያደረጉት የአዘርባጃን ፕሬዚዳንት ኢሃም አሊዬ ምዕራባውያን ሀገሮች በአዘርባጃን የነዳጅና ጋዝ ኢንዱስትሪ ላይ የሚያሰሙት ትችት ላይ ቁጣ ዘለል ንግግር አድርገዋል። ሀገራቸው የተቀነባበረ የስም ማጥፋትና እጅ የመጠምዘዝ ዘመቻ ሰለባ ሆናለች ሲሉም አብራርተዋል። እኛን የነዳጅ ሀገር ብለው ሲጠሩን ፍትሐዊ አይደለም። ይህ የፖለቲካ ባህልና እውቀት ማነስን ነው የሚያሳየው። ዛሬ አዘርባጃን በዓለም የነዳጅ ምርት ያላት ድርሻ 0.7 ከመቶ ብቻ ነው በዘይት ምርት ደግሞ 0.9 ከመቶ ብቻ ነው። ነገር ግን በዓለም ከፍተኛ የነዳጅና ዘይት አምራችና ከአዘርባጃን በ30 እጥፍ የሚበልጥ የከርሰ ምድር ኃይል የሚጠቀም አገር ውስጥ የሚገኙ የሐሰት ዜና ማሰራጫዎች ግን እኛን የነዳጅ አገር ብለው ይጠሩናል። መጀመሪያ ግን ራሳቸውን ቢመለከቱ ጥሩ ነው። ፕሬዚዳንቱ ይህን ያሉት ወደ 200 የሚጠጉ ሀገራት ሙቀት አማቂ ጋዞችን ልቀት እንዴት መቆጣጠር እንደሚችሉ ለመወያየት በተሰበሰቡበት ጉባኤ የሁለተኛ ቀን ስብሰባ ላይ ነው። እሳቸውን ተከትሎ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርሽ ዓለም ስጋት ላይ ሆና ከከርሰ ምድር የሚወጣ ኃይልን መጠቀም ምክንያታዊ ያልሆነ ተግባር ነው ብለዋል። አሁን ባለው አካሄድ የዓለም ሙቀት በክፍለ ዘመኑ መጨረሻ ሶስት ዲግሪ ሴልሺየስ ላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። ይህ አካሄድም የሙቀት ሞገዶችን፣ ከባድ ድርቅ፣ ጠንካራ አውሎ ነፋስና ሌሎች አደጋዎችን እያስከተለ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አመታዊ የሙቀት አማቂ ጋዞች ልቀት ከመቼውም ጊዜ በላይ ከፍተኛ ደረጃ ላይ ደርሶ ባለፈው አመት 1.3 ከመቶ ደርሷል። እነዚህ ሁለት ተቃራኒ አመለካከቶች የተስተናገዱበት ጉባኤ በአየር ንብረት ለውጥ ድርድር ዙሪያ ያለውን ችግር አጉልቶ ያሳየ ነው። አብዛኞቹ ምዕራባውያን ሀገራት ከከርሰ ምድር የሚወጣ ኃይል ላይ ጥገኛ ሆነው ሳለ ተመሳሳይ ኃይል የሚጠቀሙ ሀገራት ወደ ታዳሽ ኃይል ፊታቸውን እንዲያዞሩ ግፊት ያደርጋሉ። ካርሎ ቦንቴምፖ ኮፐርኒከስ የተሰኘው የአውሮፓ የመሬት ምልከታ ፕሮግራም ውስጥ የአየር ንብረት ለውጥ አገልግሎት ኃላፊ ናቸው። በዓመቱ መጀመሪያ ከኢንዱስትሪ ዘመን በፊት በነበረው የ1.5 ዲግሪ ሴልሲየስ የመገደብ እቅድ በላይ ሆኗል። እንደ አውሮፓውያን አቆጣጠር በ2023 አዘርባጃን ከነዳጅ እና ጋዝ ምርቷ ያገኘችው ገቢ ከአጠቃላይ ኢኮኖሚዋ 35 ከመቶ የሚሆነውን ይይዛል። ከሁለት ዓመት ቀደም ብሎ የገቢዋን 50 ከመቶ የሚሸፍን ነበር። ምናልባት ከሁለት ዓመት በኋላ ከከርሰ ምድር ኃይል የምታገኘው ገቢ 22 ከመቶ ሊቀንስ እንደሚችልም መንግሥት አስታውቋል። የሀገራቸውን ዘይትና ጋዝ ሀብት የእግዚአብሔር ስጦታ በማለት የሚገልጹት የአዘርባይጃን ፕሬዚዳንት አሊዬቭ በንግግራቸው ሀገራት በእነዚህ የተፈጥሮ ሀብቶች በመታደላቸው ሊወቀሱ አይገባም ብለዋል። በተለይም በዓለም ትልቅ መጠን ያለውን ካርበን ወደ ከባቢ አየር የምትለቀውን አሜሪካንና የአውሮፓ ህብረትን ተችተዋል። በእንግሊዙ ቻትሃም ሀውስ ከፍተኛ ተመራማሪ የሆኑት ሩት ታውንድ ይናገራሉ። ጎን ለጎን ደግሞ ለአየር ንብረት ለውጥ ተጋላጭ ሀገር ናት። ከ ሃምሳ እስከ ሰባ በመቶ የሚሆነውን ውሃ ከድንበሯ ውጭ ታገኛለች። ስለዚህ በአየር ንብረት ጉዳይ አጣብቂኝ ውስጥ ናት። በዚህም ምክንያት እንደ ራሷ ያሉ ታዳጊ ሀገራትን ወደፊት የሚያራምድ መንገድ ለማግኘት የሚያስችል የገንዘብ ድጋፍ ለማግኘት ከፍተኛ ፍላጎት አላት። በዘንድሮ ስብሰባ ቁልፍ ከሆኑ አጀንዳዎች መካከል የበለፀጉ ሀገራት ከፍተኛ ጉዳት እየደረሰባቸው ላሉ ድሃ ሀገራት የአየር ንብረት ተጽዕኖን መቋቋም እንዲችሉ ይሰጣሉ ተብሎ የሚጠበቀው የገንዘብ ድጋፍ ይገኝበታል። በጉባኤው ላይ ንግግር ያደረጉት የቻይናው ምክትል ጠቅላይ ሚኒስትር ዲንግ ሽዌዥያንግም ይህን አንስተዋል። ያደጉ ሀገራት ለታዳጊ ሀገራት የሚያደርጉትን የገንዘብ ድጋፍና የቴክኖሎጂ ሽግግር እንዲያሳድጉ እንጠይቃለን። ለዓለም አቀፉ የአየር ንብረት ለውጥ ምላሽ የበለጠ በራስ መተማመንና ውሰት እንዲኖረው በዚህ በኮፕ 29 የተሻለ የገንዘብ ድጋፍ ግብ እንዲቀመጥም እንፈልጋለን። ሾይዥንጋ ማክለው ያደጉ ሀገራት የአየር ንብረት ለውጥን ለመግታት ያላቸው ተነሳሽነት እንዲጨምርና የበካይ ጋዝ ልቀትን ለመቀነስ ተነሳሽነት እንዲወስዱ ጠይቀዋል። ቻይና እንደ አውሮፓያን አቆጣጠር ከ2060 በፊት የካርበን ልቀቷን ዜሮ ለማድረግ እርምጃዎች እየወሰደች መሆኗን ገልጸዋል። ከቀናት በፊት በተካሄደው የዩናይትድ ስቴትስ ምርጫ ዶናልድ ትራምፕ ማሸነፋቸውም ሌላው በጉባኤው ላይ አንዣበበ ጉዳይ ነው። ትራምፕ በድጋሚ የአየር ንብረት ግቦችን ካስቀመጠው የፓሪስ ስምምነት አሜሪካን ሊያስወጡ ይችላሉ። ጎን ለጎን ደግሞ ከቻይና ጋር የሚካሄደው የንግድ ጦርነት አለ። በካሊፎርኒያ ከሚከሰተው ሰደድ እሳት አንስቶ በስፔን ቫሌንሺያ የሰዎችን ሕይወት እስካጠፋው ጎርፍ የአየር ንብረት ለውጥ ከፍተኛ የአየር ሁኔታን እያባባሰ መሆኑን የሳይንስ ባለሙያዎች ይናገራሉ። አስቸኳይ እርምጃ ካልተወሰደ ምናልባት ሁኔታው ከዚህም የከፋ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝችን ሽን አመሰግናለሁ። ኢትዮጵያ በጋዝ የሚንቀሳቀሱ መኪኖች ወደ ሀገር ውስጥ እንዳይገቡ ያገደች የመጀመሪያው ሀገር ከሆነች ሰነባብቷል። ይሁንና ወደ ኤሌክትሪክ መኪኖች የሚደረገው ሽግግር እንቅፋቶች እየገጠሙት እንደሆነም አሶሼትድ ፕሬስ የላከው ዘገባ ያሳያል። ዘገባውን ተከታትለን እንመለስ። በያዝነው ዓመት መጀመሪያ ላይ በኢትዮጵያ የነዳጅ ዋጋ እየጨመረ በመምጣቱ ደረጃ ኃይሉ የኤሌክትሪክ መኪና ለመግዛት ወስነዋል። የደረጀ ውሳኔ መንግሥት በጋዝ የሚንቀሳቀሱ ተሽከርካሪዎችን ከአገልግሎት ውጭ ለማድረግ ከጀመረው አዲስ ጥረት ጋር የተጣጣመ ነው። በዚህ ዓመት መጀመሪያ ላይ በቻይና የተሠራው ኢስታር ኤሌክትሪክ መኪናን ሲገዛ ከፍተኛ ተስፋ የነበረው የታክሲ ሹፌሩ ደረጀ የጠበቀው ነገር እየደበዘዘ መጥተዋል። በመዲናይቱ አዲስ አበባ ካለው የኤሌክትሪክ ኃይል አቅርቦት ችግር እስከ መለዋወጫው ጥረት ድረስ የተለያዩ ችግሮች እንደገጠሙትም ይናገራል ያልተመቻቹ ነገሮች ይኖራሉ። እነዛ ያልተመቻቹ ነገሮች ደግሞ ስቴሽን በየቦታ አለመኖሩ ጎረቤት ከተሞቹም አሁን እዚህ ጋር ቅርብ ርቀት ስትሄድ ደርሰ ማት እዛ ጋር ሆነ ቻርጅ ማታረግ ከሆነ መኪና እዛ ቆመ ማለት ነው። ስለዚህ ሰው ፍራቻ፣ ያ ሁሉም ሰው ወደዚህ መምጣት ይፈልጋል ያለውን መኪና ለዳጅ መኪና ወደ ጎን አርጎ። የተሻለ ስለሆነ ይሄኛው አዲስ መኪና ነው። በጣም ኮንፈርታም ነው። ምንም አይነት ችግር የለበትም። እነዚህ አይነት ችግሮች ግን ቢቀረፉ ሲስቴሞች ሁሉም ቦታ ቦታ በየማዳ ቢዘረጉ የተሻለ ይሆናል። ሲቀጥል ያው መንገዱ የታወቀ ነው እሱ ቀስ ቀስ ነው። ጎርፋማ ቦታ ላይ በጣም ጥንቃቄ ይፈልጋል። ስፔር ፓርት በሚባለው ነገር በጣም ከባድ ነው። ሰርቪሱን እንኳን ለማድረግ እግር ፈተንትን ለማድረግ ብዙ ብር ነው የሚጠይቁ አሁን በአሁኑ ሰዓት ገራጆች፣ ውስን ገራጆች ናቸው። ደረጀን የገጠመው ችግር ኢትዮጵያን የገጠሙ ሰፊ ፈተናዎችን ያሳያል። በጥር ወር ምስራቅ አፍሪካዊቷ ሀገር በኤሌክትሪክ ኃይል የማይንቀሳቀሱ የግል መኪናዎች ወደ ሀገር ውስጥ እንዳይገቡ በመከልከል ከዓለም ቀዳሚ ሆናለች። ውሳኔው የተመናመነውን የውጭ ምንዛሬ የነዳጅ ወጭን ለመደጎም በሚያውሉት ባለስልጣናት ላይ የነበረውን ጫና ቀንሷል። የአየር ንብረት ላይ ተጽዕኖ የሚያሳድሩ ልቀቶችን ለመቀነስ የአረንጓዴ ቴክኖሎጂዎች ፍላጎት ማየሉን ተከትለው በኤሌክትሪክ ተሽከርካሪዎች ዙሪያ እየጨመረ ያለውን ጉጉትም አመላካች ሁነዋል። በያዝነው ወር መጀመሪያ ላይ የኢትዮጵያ መንግስት በአፍሪካ ሁለተኛ ደረጃ በህዝብ ብዛት ያላትን ሀገር የነዳጅ ድጎማ ለማ ማቆም በያዘው ዕቅድ መሠረት እስከ 8 በመቶ የነዳጅ ዋጋን ጨምሯል። ባለሥልጣናቱ ኤሌክትሪክ ያልሆኑ መኪናዎች ወደ ኢትዮጵያ እንዳይገቡ የተጣለውን እገዳ ተግባራዊ በማድረግ ረገድ የተወሰነ ስኬት ያገኙ ሲሆን በአሁኑ ወቅት ከ100 ሺህ በላይ የኤሌክትሪክ መኪናዎች በየወሩ ወደ ሀገሪቱ እየገቡ እንደሆነም ተገልጸዋል። ይፋዊ ግቡ በ2030 የአውሮፓውያኑ ዓመተ ምሕረት በየወሩ የሚገቡትን መኪናዎች ቁጥር ወደ 500 ሺህ ማሳደግ ነው። በዚያው ዓመት ኢትዮጵያ በአባይ ወንዝ ላይ የገነባቸው ግዙፍ ግድብ በሙሉ አቅሙ ኃይል እንደሚያመርት ይጠበቃል። የፌዴሪክ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ መንግስት ቴሌቪዥን በተላለፈ ንግግራቸው የታላቁ ህዳሴ ግድብ በአንድ ዓመት ውስጥ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት ይጀምራል ብለዋል። ባለሥልጣናት እንዲህ አይነቱ አቅም ወደ ኤሌክትሪክ ተሽከርካሪዎች የሚደረገውን ሽግግር እንደሚደግፍ ተናግረዋል። በአሁኑ ወቅት ከ5 ሚሊዮን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችን መልካም ምሽት ይሆንላችሁ። የሳምንት ሰው ይበለን።